የአማራ ክልል ምክር ቤት ለአራት ቀናት ሲያካሄድ የቆየውን ጉባኤ የክልሉን የጸጥታ ኃላፊና የዳኞችን ሹመት በማጽደቅ አጠናቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ምክር ቤቱ የተፈጠረውን የአመራር ክፍተት ለመሙላት ከቀናት በፊት የርዕሰ መስተዳደሩን ሹመት ያጸደቀ ሲሆን ዛሬ ደግሞ የሰላም ግንባታና ደህንነት ቢሮ ኃላፊ በነበሩትና በሰኔ 15ቱ ጥቃት እጃቸው አለበት ተብለው በተጠረጠሩት በብርጋዴር ጄኔራል አሳምነው ጽጌ ምትክ የአቶ አገኘውን ሹመት አጽድቋል። ከዚህ በተጨማሪ ለጠቅላይና ለከፍተኛ ፍርድ ቤቶች እንዲሁም የወረዳ ዳኞቹን ሹመት አጽድቋል። የምክር ቤቱ አባላት ከሰኔ 15ቱ ጥቃት ጋር በተያያዘ የምርመራ ሂደቱ ምን ላይ ደረሰ ለምንስተሉ ይፋ አልሆነም የሚሉና ሌሎች ጥያቄዎችን አንስተው ነበር። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራዳሙ ለምክር ቤቱ አባላት ሲመልሱ የምርመራ ሂደቱ በክልሉ ፖሊስ የምርመራ አባላት እየተካሄደ እንደሆነ ተናግረዋል። ምርመራው ጊዜ የወሰደው አንድ ወር ከምናምን ይመስለኛል። ጉዳዩ ከተከሰተ ምናልባት የምርመራ ሙያን ትገነዘቡ ሰዎች ከተፈጸመው የወንጀል ድርጊት ጋራ በአንድ ወር ውስጥ ሁሉን ነገር አጣርቶ ለምክር ቤት በሚቀርብ መንገድ ሪፖርት ማቅረብ ከባድ ነው። ሳይንቲፊክ የቴክኒክ ማስረጃ ይሰበሰባል። እነዚህ እነዚህ ነገሮች ጊዜ ይወስዳሉ። መያዝ የምንፈልጋቸው የሚጠረጠሩ ኃይሎች አሉ። እነሱ ለመያዝ ከፍተኛ የሆነ ጥረት እያደረግን ነው። ስለዚህ የምርመራው መዘግየት፣ መዘግየት አልለውም። ለእኔ አንድ ወር ነው፣ ገና ነው፣ ማስረጃዎችን እያሰባሰብን ነው። ምናልባት በቅርብ በሚባል አንድ ድምዳሜ ላይ እንደርሳለን፣ ያኔ ዝርዝር ሪፖርት ስለምናቀርብ ያንን በትዕግስት መጠበቁ አስፈላጊ ነው የሚሆነው። ምርመራውን አስመልክቶ ተጠርጣሪን በመለየት ብላችሁ ያላችሁት መጀመሪያ አካባቢ ስንይዝ ወደ ሁለት መቶ አስራ ስምንት የሚሆኑ የምልሱ ልዩ ኃይል አባላት በተጠርጣሪነት ይዘን ነበረ ከነዛ ውስጥ በተደረገው የማጣራት ሂደት መቶ አስራ ሶስቱን ለይተን ለቀናል። ወደ መቶ አምስት የሚሆኑት ደግሞ ለተጨማሪ ምርመራ አሁንም ምርመራው በመካሄድ ላይ ይገኛል። ለምርመራ አስቸጋሪ የሆነባቸውን ነገርም ኮሚሽነሩ ለምክር ቤቱ አባላት ሲገልጹ፣ በተለይ በማህበራዊ ሚዲያ የአማራ ሕዝብን በጎጥ ለመከፋፈል የሚጥሩ ኃይሎች በብዛት መኖራቸው ነው ብለዋል። የአማራ ሕዝብ እርስ በርሱ እንዳይተማመን፣ በጎጥ እንዲከፋፈል የሚያደርግ አቅጣጫ የሚከተሉ የፌስቡክ ተጠቃሚ ወገኖችን ግን መክሩልን። እግረ መንገዴን በዚህ ምርመራ ሂደት ውስጥ ከተለያየ አቅጣጫ ግፊቶችም አሉ። አንደኛው ግፊት፣ አንዳንዱ የሚጠላው ሰው ሁሉ እንዲታሰር ይፈልጋል። አንዳንዱ ደግሞ የሚወደው ሰው ሁሉ ነፃ ሆኖለት እንዲፈታ ይፈልጋል። ይሄ ምርመራ ነፃ ጭንቅላት ተይዞ እንዲሰራ የበኩላችሁን እንድትሰሩና እንድታግዙን በዚህ አጋጣሚ ማሳሰብ እወዳለሁ። ምክር ቤቱ የተለያዩ ሹመቶችን ከማጽደቅ በተጨማሪ ለ2012 በጀት ዓመት 47.4 ቢሊየን ብር አጽድቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር